ሐኪሞን ይጠይቁ፣ ለምሽቱ በሕክምናው ቋንቋ በእንግሊዝኛ አንታይሶሻል ፐርሶናሊቲ ዲስኦርደር በመባል በሚታወቀው የአዋኪነት ዝንባሌ በሚስተዋልበት የአእምሮ ሕመም ዙሪያ የተጀመረ ቅንብር ነው። ይዞ የቀረበው የህሙማን ምንነት የህመሙን ይቅርታ ምንነት፣ አይነተኛ መለያዎች፣ መንስኤ፣ መከላከያና የህክምና አማራጮች ጨምሮ በተከታታይ በሚመለከተው ቅንብር ሙያዊ ትንታኔውን የሚሰጡን ፕሮፌሰር ዮናስ እንዳለ ገዳ ናቸው። በዚህ በዩናይትድ ስቴትስ በታዋቂው የህክምናና የምርምር ተቋም ሜዮክሊኒክ የነርቭና የአእምሮ ሐኪም ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ፕሮፌሰር ዮናስን ያወያየው የተከታታይ ውይይቱን የመጨረሻ ክፍል ይዞ ቀርቧል። ባለፈው ሳምንት ዝግጅቱ ይህ አዋኪ ጠባይ ሚሊዮኖችን ለስቃይ ለመዳረግ የተጠቀሙበትን እንደ አዶልፍ ሂትለርን በመሰሉ ሰዎች የተስተዋለበትን ካነሳበት ጭብጥ ይቀጥላል። ዶክተር ዮናስ የሂትለርን ያህል ግዙፍና ያለፉትን ሀምሳና አርባ ዓመታት ያህል ሩቅስ አይሆንም። በዚህ ዘመንም በጊዜያችንም በተለያዩ ሁኔታዎች ውስጥ የሚታዩት አንዳንድ የአሳሳቢነትን መጫራቸው አይቀርም። ሰዎች መነጋገራቸው አይቀርምና ይሄ አሳማኝ ጠባያቸው፣ መሳጭነታቸው፣ ይሄ ተፈጥሯቸውን ሁሉ ተጠቅመው ብዙዎችን የሚያነሳሱበት ሁኔታ ሲፈጠር መሰለ አስተሳሰብ ያላቸው ሰዎች መሰባሰባቸው አይቀርምና ይህ ጠባይ የብዙዎች ሲሆንስ በዚያ ደረጃ ሊከሰት ይችላል ተብሎ ይታመናል። በሳይንሱ ረገድ ያን መቀበል ይቻላል። ለእኔ ብጤው ከሩቅ ለሚያየው ሰብሰብ ብሎ ሰዎች ሌላውን ለመበደል፣ ለማንከራተት፣ ለመጉዳት ሲነሱ ከሰው የሚመጣ ጠባይ የማይመስል ብለውታል። ትክክል የሚመስላቸው ብዙዎች ሲነሱ ያን አይነት ሁኔታ በእርግጥ በብዙዎችም ላይ ሊከሰት ይችላል። በእኔ ሙያ፣ በግለሰብ ደረጃ አንድ ግለሰብ መርምረን ነው ይሄ ችግር አለው የለው የምንለው። ነገር ግን አሁን ያልከው ጥያቄ በሶሲዮሎጂስቶች፣ ኢስቶሪያ፣ ታሪክ ተመራማሪዎች፣ የፖለቲካ ሳይንስ አዋቂዎች እነሱ የሚሉትንም አይቻለሁ እና ለምሳሌ ያክል ይሄ የፋሽስት ንቅናቄ የሚባሉት ጠቃላይ ያላቸው ጠባይ አንዱ ይሄ የጭካኔ፣ ሌላውን የማዋረድ፣ ሌላውን በቀላሉ የመወንጀል፣ ኬፕጎት ሌላው ላይ ማሳበብ። ችግር ካለ የኢኮኖሚ ችግር ካለ እነ እገሌ ናቸው ችግሩን የፈጠሩብህ፣ ይሄ ቡድን ነው እነዚህ ናቸው ብሎ ሌላው ላይ እንትን ማለት ማነሳሳት፣ ሌሎችን ማነሳሳት፣ ጉልበት መጠቀም የጭካኔ ኃይል መጠቀም ሰውን በአቃጠል በጥይት በቦምብ እና የፋሽስት ንቅናቄ ይሄ ጸባይ አለው። እንዲያውም መመዘኛ አላቸው። አንድን ነገር የፋሽስት ንቅናቄ ነው የናዚ ንቅናቄ ነው ለማለት ይሄ ይሄ ያስፈልጋል። ዴማጎጊ እንደዚህ እንደዚህ የሚል መመዘኛ ያላቸው አለው እና ምናልባት ይሄንን የበለጠ ሊመልሱ የሚችሉት ሶሻል ሳይኮሎጂስቶች ሶሻል ሳይኮሎጂስት ወይም ሶሲዮሎጂስት ወይም የፖለቲካ ሳይንስ አዋቂዎች ይመስለኛል። ግን ያው እንደዚህ አይነት እ ሶሻል ፐርሶናሊቲ ያላቸው ሰዎች እንደዚ አይነት ንቅናቄ የመምራት የማቀባበር ተፈጥሮ ችሎታ አላቸው። በታሪክ አይተናል። እንግዲህ ሌሎች የሙያ መስኮችንም ማካተት ይገባል ነው ያሉት። የማህበረሰብ ጥናት፣ የማህበረሰብ ስነልቦና ጥናት እና ሌሎች የሙያ መስኮችንም እንዳሉን ለመጋበዝ እንሞክራለን። ዶክተር ዮናስ ቀደም ብለው የህክምናን ነገር ጠቆም አድርገዋል። ጠባይን ማድረቅ በተፈጥሮ እንኳን እንደው ወልከፍ ያለ ጠባይን ከልጅነት ጀምሮ ወደ ተሻለ ሁኔታ ለማምጣት መሞከር አዳጋችነቱ ይታወቃል። ከተፈጥሮና ከሚለመዱ ነገሮች ጋር ማስታረቁ፣ ይልቁንም ታዲያ ከአንድ ሰው ማንነት ጋር የተሳሰሩ የማንነቱም አይነተኛ መለያዎች የሆኑ ቀደም ብለን ያነሳናቸውን አንታይ ሶሻል ፐርሶናሊቲ ያልናቸውን ዝንባሌዎች የመሰሉ መለወጥ ይቻል ይሆን? በህክምና ምን ያህል ይረዳል ይሄ? እንዳልኩ ወንጀለኞችን የሚያጠኑ ስነ ልቦና አዋቂዎች ፎረንሲክ ሳይኪያትሪስት ወይም ፎረንሲክ ሳይኮሎጂስቶች አሜሪካን ሀገር በየእስር ቤት እኮ ይሄ ሳይኮቴራፒ ወይም በግሩፕ ቁጭ አድርገው ስነ ልቦና ህክምና የሚያደርገዋል። አንዱ ኮግኒቲቭ ቢሄቨራል ቴራፒ የሚባለው በተለያየ መንገድ ይሄን የሚጠቀመው አሉ። አልፎ ሲበዛ ደግሞ መድኃኒትም የሚሰጥበታል። አንዳንዶቹ በጣም ከመጠን ያለፈው ወንጀል እየሰሩ በተለይ በየሰፈሩ በየመንደሩ ሴቶችን እየደፈሩ ወንጀል ሲያጠፉ አንዳንዴ መድኃኒት የሚሰጣል። ይሄ መድኃኒቱ የቴስቶስትሮኑ የሚቀንስ ድረስ እና ይሄ ኃይለኝነቱን እንዲቀንስ የሚያደርግ መድኃኒት ሁሉ ይሰጣል እና በመድኃኒትም በስነ ልቦና ህክምናም ቢያንስ ቢያንስ ሕግ አክብረው በሰላም እንዲኖሩ ለማድረግ ያክል ሙከራ ይደረጋል። ግን የግለሰቡን ጸባይ የተሻለ ኑሮ እንዲመራ አዳፕቲቭ ሁኔታ ላይ እንዲገባ ለማድረግ ነው እንጂ ሙሉ ለሙሉ ነቅሎ ማውጣት አይቻልም። ያ በጣም ያስቸግር ይመስለኛል እና ዋናው በእርግጥ እንዳልኩ የቤተሰብ ህብረተሰብ ሁሉ ኃላፊነት አለን። ፖለቲካ መሪዎችም ቢሆን በተለይ ከመጠን ያለፈ በደልና ስቃይ ህጻናት ላይ ላለማድረስ፣ ያንን ለመከላከል ጥረት ያስፈልጋል። ያ ነው አንዱ ቲዎሪ የሚባለው። እንዳይነት ሰዎች እንዳይበዙ አመፀኛና እንዳይበዛ መሪያውን ልጆችን በእንክብካቤ ማሳደግ ጥሙ ለህብረተሰብም ነው የሚባለው ለ ስለዚህ መከላከል የሚቻል ወይም ደግሞ ቀድሞውኑ እዛ ቦታ እንዳይደርስና ይሄ ሁሉ የተወሳሰበ ነገር እንዳይመጣ በልጅነት ምልክቶች ሲታዩ ቤተሰቦች ሊያደርጉ የሚችሉት አካባቢ ሊያደርግ የሚችለው ምናልባት የህጻናት ሐኪሞች ሊያደርጉ የሚችሉት ቀድሞ ሊያዩትን ጥንቃቄ ለማድረግ ሊሞከር የሚችል ነገር አለ ማለት ነው። አለ ከአስራ አምስት አመት በፊት ሲሆን ኮንዳክት ዲስኦርደር ይሉታል የህጻናት ስነ ልቦና ሐኪሞች አንዳንድ ነገር ያደርጋል። ከአስራ አምስት አመት በፊት እንግዲህ አንዳንድ ድንገት ሰፈር ልጆች ለመውጋት ይሞክራሉ ወይ ቤት ውስጥ እሳት ያስነሳሉ ወይም በአሰቃቂ ሁኔታ የቤት እንስሳ ይገላሉ። እንዲህ አይነት ነገር ሲያሳዩ ሲታዩ፣ ወደ ስነ ልቦና ሐኪሞች ይወስዷቸዋል እና ይሄን ነገር በስነ ልቦና ሕክምና በመጠኑም ቢሆን እርዳታ እንደሚደረግ አውቃለሁ። አንዳንዴ ደግሞ ይሄ አዳዲስ የስነ ልቦና ሕክምና ያንን የግለሰብን ባህሪ ግለሰቡን ህግ አክባሪና ስራ ሰርቶ በሰላም እንዲኖር ለመርዳት የሚጠቀሙበት ዘዴ ነው። መልካም ዶክተር ዩናስ ምናልባትም ከዚህ ጋር ቀረብ ተደርጎ ሊታይ ይችል እንደሆነ አንድ የመጨረሻ ጥያቄ ላንሳ። በጣም መልካምነት የሚታይባቸው የሚመስሉ ከመንገዳቸው ወጥተው ጥሩ ነገር ለማድረግ በጣም የተጋነነ ነገር የሚያደርጉ ሰዎች፣ በዚያው ልክ ደግሞ አጋጣሚ ሲኖር ሌላን ሰው የሚጎዳ ነገር ሆን ብለው ያደረጉ የሚመስልበት የምንታዘብበት ጊዜ አለ። ሁለቱ በአንድ ሰው ውስጥ እንዴት ሊታይ ይችላል? የተጋነነ ነው ሁለቱም ጋር ይሄ ግልፍ ብሎ አንድ ቀን የሚከሰት ነገር የሁላችንም ሊሆን ይችላል ነገር ግን ሆን ብሎ አውጠንጥኖ አስቦ የሚደረግ ቅድም ያልናቸው ጠባዮች የሚታይበት የመልካም ጠባይም ለማድረግ እንዴት ብዙ ርቀት ከሚሄድ ሰው ጋር አብረው ሊገኙ ይችላሉ? ዝምድና ይኖራቸው የሆነ አሁን ከምናወራው ነገር ጋር እንደ አንቲሶሻሎች አልመውና ተልመውም አውጥተውም ሌላውን ሰው ሊጎዱ ይችላል። ይሄ ዲሲትፉልነስ ይችልታል። በአራዳ ቋንቋ ፉገራ ይባላል። ወደ ግራ አሳይተው ወደ ቀኝ ለመሄድ እና እንደሱ ሊያደርጉ ይችላል። እና ይሄ እንግዲህ ደስና አእምሮ ችሎታው ነው እንደ ግለሰቡ እና በጣም ችሎታ ያላቸው ሌላውን ሰው በተንኮልና በዘዴ እንደ መንጋ ነድተው ከዛ ወደ ገደል ሊከቱ ይችላሉ። ገደሉ ጋር እስኪደርስ ድረስ ግን በጣም በጸባይ እና በትል ሊሄዱ ይችላሉ እና እንደዚህ አይነቱ ወንጀለኞች አሉ የተለያየም ብዙ በዚህ በፎረንሲክ ሳይኪያትሪ ሳይኮሎጂ ኬዝ ሪፖርቶች አሉ። መጀመሪያ እንደው ምንም በቃ ልክ እንደው ምንም ኃጢአት እንደሌለው መስሎ በጣም ጥሩ ሰው መስሎ ከዛ የጭቃ ጅራፉን ካመጡት በኋላ ሰው ከሞተ አደጋ ከደረሰ በኋላ መጨረሻ ላይ ይደረስባቸዋል። ፕሮፌሰር ዮናስ እንዳለ ገዳ የነርቭና የአንጎል ልዩ ሐኪም በተደጋጋሚ በሐኪሙን ይጠይቁ የአንጎልና ነርቭ ጤንነትን የሚመለከቱት የአድማጮች ጥያቄዎች ላልስን እናገኙታለን። ዛሬም እጅግ የተጋነን አዋኪነት የሚታይበት ጠባይና ዝንባሌ አስመልክቶ ለሰጡን ሰፊ ሙያዊ ትንታኔ ለጊዜው አመሰግናለሁ። በሌላ ርዕስ መልስን በቅርቡ እንደምናገኘው ተስፋ አድርጋለሁ። ጊዜርስትልኝ ስ አመሰግናለሁ።